የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ባለፈው ሳምንት ማብቂያ ላይ ባደረገው ጉባኤ ባወጣው መግለጫ የብሔራዊ አንድነት መንግስት እንዲመሰረትና የምርጫ ቦርድ ተአማኒ ሊሆን በሚችልበት ሁኔታ እንዲዋቀር ጠይቋል።

በጉባኤው ላይ የተመረጡትን ሊቀመንበሩን ዶክተር መረራ ጉዲናን ሰለሞን ለአጭር ቃለ ምልልስ ጋብዟቸዋል። ዶክተር መረራ ጉዲና ጤና ይስጥልኝ፣ እንደምናመሽው። በቅድሚያ ሊቀመንበር ሆነው በመመረጦ እንኳን ደስ ያሎ ትላለሁኝ። ለነገሩ በአሁን ጊዜ ፖለቲካ እንኳን ደስ ያሎት ጋር አብሮ እግዚአብሔር ያውጣህም የሚባል

አለ በብዙ ሀገሮች ውስጥ እግዚአብሔር ዳኝም ይላሉ፣ ቃለ መሃላ ፈጽመው ሲጨርሱ እና ለማንኛውም እንኳን ደስ ያለው። ወደ ጥያቄ ልግባና አስራ አምስተኛውን ጉባኤውን አካሂዷል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ። ምንድን ነበሩ የጉባኤያችሁ ዋና ዋና የሚሏቸው ጠቃሚ ናቸው የሚሏቸውና ይህንን ጉባኤ ከሌሎች ጉባኤዎቻችሁ የሚለዩት ነገሮች? ያው በዋናነት ባለው ኢትዮጵያ ፖለቲካ ሁኔታ

የመጀመሪያው ትልቁ ስብስብ መድረክ ነው። በተቃዋሚዎች ጎራ መድረክን አጠናክሮ ለሚቀጥለው የፖለቲካ ምህዳር ጨዋታ የሚሆን ለሚቀጥለው ምርጫ በተሻለ ሁኔታ ለማዘጋጀት አሁን ያለንበት ወቅታዊ ሁኔታዎችን አንስተን ተነጋግረናል። ወደፊት ምን ምን እርምጃዎች መውሰድ እንዳሉብን

ተነጋግረናል ከሞላ ጎደር አመራሩን አጠናክሮ ለሚመጣው ምርጫና ለሚደረገው ምክክልና ውይይትም ድርድርም ማድረግን በተሻለ ሁኔታ ለማዘጋጀት ነው ዶክተር መረራ ወቅታዊውን ሁኔታ ገምግመናል ሲሉ እንዴት ገመገማችሁት ምን ላይ ደረሳችሁ ምን ይመስላል የኢትዮጵያ ወቅታዊ ሁኔታ አሁን በመድረክ ዞሮ ዞሮ ያው ኢትዮጵያ

እጅግ በጣም አደገኛ በሆነ የመስቀለኛ መንገድ አይናት ማለት ይቻላል። በአንድ በኩል ብዙ ተስፋ የሚሰጡ እርምጃዎች እየተወሰዱ ነው። ለመጀመሪያ ጊዜ መንግስትና ተቃዋሚ ከሞላ ጎደል ለመነጋገር ለመመካከር አንዳንድ መሰረታዊ የሆነ የሀገሪቱ ችግሮችን በጋራ ለመፍታት አፋኝ የነበሩ ሕጎችን ለመለወጥ ምክክሮች እየተካሄዱ ነው። እሱ በግልጽ ይታያል። ተስፋ ሰጪዎች ናቸው። የፖለቲካ ሜዳው ላለፉት ሀያ ሰባት አመታት ከነበረ ሁኔታ

ሀበሻን ባለ መንገድ ተሻሽሏል። ነገር ግን በዛው ተስፋ ሰጪ በሆነበት መንገድ ደግሞ እንደገና ለውጡን ለመቀልበስ የሚንቀሳቀሱ ኃይሎች እንዳሉ በግልጽ ይታያል። በየቦታው በየአካባቢው አካባቢው ትናንሽ ቦምቦች ብቻም ሳይሆን አሁን በሶማሌና ኦሮሞ ለምሳሌ ወሰን ክልሎች አካባቢ

ከአንድ ሚሊዮን በላይ ህዝቦችን ያፈናቀለ ሁኔታ ተፈጥሯል። ኢትዮጵያን ጂኦግራፊ እንግዲህ ለሚያውቅ ሰው ከቦረና ሞያሌ እስከ ሀረር ጭዳክትን ድረስ ሰፊ የሆነ በብዙ ሺህ ኪሎ ሜትር የሚቆጠሩ አካባቢዎች ከሚሊዮን በላይ ሰዎች ተፈናቅለዋል።

አሁንም ያ መፈናቀል ያለመቆሙም ብቻ ሳይሆን ከተጨማሪ ህይወትን እየጠፋ ቀውሱ ቀጥለዋል በዚህ ምራብ ኢትዮጵያ ደግሞ ወለጋ እና ቤኒሻንጉሊን በሚያዋስኑ አካባቢዎች ከሁለት መቶ ሺህ ያላነሱ ዜጎች ተፈናቅለዋል ህይወትን ጠፍተዋል ንብረት ወድመዋል ቤቶች ተካትለዋል ስለዚህ በየ ቦታው እስከ ውልቃይ ጠገደ እስከ ራያ ድረስ አንዳንድ አካባቢዎች የሚፈነዱ ትናንሽ ጎቦች ሆነም ትላልቆች ነገሮች በጣም ቀላል ያልሆነ ስጋት

ላይ ህዝቡንም ሁሉንም ስጋት ላይ ጥለዋል።

እንደሚታውቁት የኢትዮጵያ የፖለቲካ ኃይሎች አሁንም ቢሆን በሚሆን መንገድ ተቃዋሚም የሚባለው ተሰባስቦ የጋራ አጀንዳ የፈጠረበት ሁኔታ አይደለም። አሁንም ቢሆን አንዳንድ ተቃዋሚዎችና በመንግስት መካከል ያሉት ልዩነቶች እንዳሉ ሆነው አንዳንድ አካባቢዎች የግጭቶች መስኤ የሆኑበት ሁኔታ አለ። ስለዚህ እንግዲህ ተስፋ ሰጪም ተስፋ አስቆራጭም ጎን ለጎን እየተካሄዱ ስለሆነ ለዚህ ነው መስቀለኛ መንገድ ላይ ናት ያልኩኝ።

ይሄ መቼም የፓርቲዎች ጉባኤ ነው፣ ስብስብ ነው። የእናንተ መድረክ ረጅም ልምድም ያለው ነው በሀገሪቱ የፖለቲካ እንቅስቃሴ ውስጥ። ሰሞኑን እነዚህ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችና የመሳሰሉ አባባሎችን እንሰማለን ከየአካባቢው እዚህም እዚያም። ከሚነገረው የፖለቲካ ፓርቲ ግን አንጥሮ መለየት ያለበት ይመስለኛል። እነገሌ እነገሌ ብሎ ማውጣት ያለበት ይመስለኛል። ችግርን አጉልቶ ማውጣት የመፍትሄው ግማሽ ነው ይባላልና፣ አንጥራችሁ ያወጣችሁት ኃይል አለ

እነገሌ ናቸው የለውጡን አካሄድ የማይደግፉ ወይም ለመቀልበስ የሚጣጣሩ የምትሏቸው? እንግዲህ በዋናነት በመንግስት አካባቢም የሀገሪቱን ደህንነት ሲያንቀሳቅሱ የነበሩ በተለይም በሀገሪቱ የበላይነት የነበራቸው በብዛት የሚጠረጠሩ ሰዎች ሕወሓት አካባቢ አሉ።

የቀድሞ ህወሓት መሪዎች አካባቢ በስፋት ትዳሬ አለ። መንግስት አንዳንድ አልፎ አልፎ ሲሚ የሚጠራበትም ሁኔታ አለ። እነሱ ብቻ ሳይሆን በየአካባቢው በነበረው ስርአት ተጠቃሚዎች የሆኑ ኦሮሚያም ሊሆን ይችላል፣ አማራ አካባቢም ሊሆን ይችላል፣ ደቡብም የትም አካባቢ በለውጡ ደስተኛ ያልሆኑ ደግሞ ቁጥራቸው ቀላል አይደለም። የመቀልበስ አቅማቸው እንኳን በተወሰነ ደረጃ የተሽመደመደ ቢሆን እነሱ ሁኔታውን ለመለወጥ አስቸጋሪ ሁኔታ ለመፍጠር

ቀላል ላይ ሆኖ ይችላሉ። ከዛ ወደ ሶማሊያ አካባቢም የአብዲል የሚባለው እሱ ብታሰርም ሚሊሻው ልዩ ኃይል የሚባለው ብዙ ቦታዎች አሁንም ቢሆን ችግር የሚፈጥርበት ሁኔታና አቅምም አለው። ስለዚህ አንዳንድ አካባቢዎች በስፋት የሚጠቀሱ አሉ

ግን መንግስት እንግዲህ አንዳንድ ጊዜ በስም መጥራትን በተለያየ ምክንያት ከዛ ይቆጠባል። እኛም አንዳንድ የሚደባለቁ በውር ያለየናቸው ሁኔታዎች ስላሉ እኛም ለምሳሌ ስም ለመጥቀስ አንዳንድ ጊዜ ያስቸግረናል። ለምሳሌ ጎንደር አካባቢ ቅማንቶች እኛም ቢሮ ድረስ መጥቶ አነጋግሮናል። ምንድን ነው እዛ አካባቢ እየተደረገ ያለው? አንዳንድ ከተለያዩ አካባቢ ከሰዎች የሚሰማ የአንዳክል ግልጽ ያልሆኑ ነገሮች አሉ።

አንዳንድ ቦታዎች ለምሳሌ ቀድሞ የህወሓት መሪዎች አገሪቷን ለማተራመስ የሚጠቀመባቸው የአካባቢ ኃይሎች አሉ እየተባለ ይወራል። ትንሽ መንግስት ከእኛ የተሻለ አቅምም አለው መረጃም ይኖረዋል። እኛም የምንጠረጥራቸው አካባቢዎች አሉ። ዞሮ ዞሮ ግን ነገሮች አልጋ በአልጋ እንዳልሆኑ፣ ለውጡ በተሳካ ሁኔታ ወደፊት እየገሰገሰ ነው እየገፋ ነው የምንልበት ሁኔታ ላይ አይደለንም። መቼም እንደገለጹልኝ መንግስት የሚያነሳቸው አንዳንድ አመራር ላይ የነበሩ ሰዎች በሀገሪቱ

ከመንግስቱ በአጠቃላይ ማለት ነው። በኢህአደግ መሪነትም የነበሩ ሰዎች በህግ እንዲጠየቁ እያቀረባቸው ያላ ክሶች አሉ በጠቅላይ አቃቤ ህጉም እየቀረቡ ያሉ እነዛ ክሶች ግን

ስልጣን ላይ በነበሩ ጊዜ ኃላፊነት በነበራቸው ጊዜ ተፈጽመዋል ለሚባሉ ከሙስና ጋር የተያያዙ ወይም ከሰብአዊ መብቶች ረገጣዎች ጋር የተያያዙ ክሶች ናቸው እንጂ አሁን ላለው ሁኔታ ምክንያት ሆነዋል ወይም እንደዚህ አደራጅተዋል፣ አስተባብረዋል የሚል ክስ እስካሁን ድረስ ከመንግስት አልሰማንም። አሁን በሀገሪቱ ውስጥ ለሚታየው ሁኔታ እርስዎ ቀድሞ የነበሩትን መሪዎች ሲገልጹ በግልጽ እስካሁን ድረስ መንግስት ያወጣው እናንተስ እንደ ፓርቲ

ይህንን ስትናገሩ ይህን መግለጫ ስትሰጡ ማስረጃ ይዛችሁ ነው? መርምራችሁ ነው? አጣርታችሁ ነው ወይስ ደግሞ መንግስት ይምላል? እንዳውም ከእኛ የተሻለ እንግዲህ፣ መንግስት ሲባል የማዕከላዊ መንግስት አለ፣ የኦሮሚያ መንግስት አለ ይላል። እኛ ከምንለው የበለጠ እንዳውም ይላል ሊል ይችላል። አሁን ግን ይሄ የመድረክ ጉባኤ ነው መድረክ ነው የተሰበሰበው እና የመድረክ አባል ድርጅቶች ወይም ደግሞ መድረክ እንደ መድረክ የያዛቸው ማስረጃዎች አሉ ያደረጋቸው

ፍተሻዎች የማጣራት ስራዎች አሉ ወይ? የተወሰኑ ነገሮች አሉ ከመንግስት ብቻም ሳይሆን ያው መድረክ እንግዲህ ከትግራይ በዋናነት ከሚንቀሳቀሰው አረና ትግራይ ጀምሮ

በአብዛኛው ኦሮሚያ አካባቢ ከምንንቀሳቀሰው ጀምሮ ደቡብ አካባቢም ደቡብ ህብረት የሶሻል ዲሞክራሲና የስዳማ ንቅናቄን አገኝ ጀምሮ ዝም ብሎ ግን አይደለንም። ሰፊ ሊባል የሚችል ኢትዮጵያ አካባቢ ስንንቀሳቀስ የምናገኛቸው መረጃዎች አሉ። መንግስትም ቢሆን ችግሮች ሲኖሩ የሚያወጣቸው አንዳንድ መረጃዎች አሉ። ስለዚህ ነገሮችም ደግሞ በግልጽ የሚታዩባቸው ሁኔታዎችም አሉ። ለምሳሌ ሱማሌና ኦሮሚያ ድንበር አካባቢ ከአንድ ሚሊዮን በላይ

ላይ ሰዎች ሲፈናቀሉ መንግስትም በግልጽ ቋንቋ የመንግስት አካላት በዚህ ውስጥ እጃቸውን እንዳስገቡ ሲናገር ነበር። የአካባቢ ህዝቦችን በተለያዩ መንገዶች እኛን የሚያስጨርሱ የሚያስመቱ የመንግስት

አካላትም ነበሩ ብሎ በግልጽ ሲናገሩ ነበር። ህዝቡ በራሱ ለእኛ የሚሰጠ መረጃ የተከፉ ብዙ አካባቢዎች የተከፉ ወገኖች እንዳሉ ችግሮችንም እንደሚፈጥሩ እንደዚህ እነዚህ ነገሮች በተለያዩ መንገዶች ይታወቃሉ። ዋናው ጉዳይ ግን ችግራችን

መንግስት እነዚህን ሀይሎች የመቆጣጠር አቅሙን ምን ደረጃ ላይ ነው ያለው? ለውጥ ሁኒስ ኢህአዴግ እንደ ኢህአዴግ ነው ወይስ የተወሰኑት ኢህአዴግ ክንፎች ናቸው? በዚህ ለውጥ ውስጥ ከልብ የገቡት ወይም ኢህአዴግ እንደ ኢህአዴግ ገብተዋል ወይ? እንደዛ የሚተሻሹ ነገሮች ኢህአዴግ ራሱ የገመድ ጉተታ ውስጥ ገብተዋል ወይ? እንደዚህ የሚያጠያይቁ ነገሮች አሉ እንጂ ዝም ብሎ

ንጽረ ስላሴ አይደሉም ማለት ነው። እንግዲህ አገር እንድታድግ መቼም የሆነ ቦታ ላይ መረጋጋት ሊኖራት ይገባል። ለዚህ ደግሞ ሁሉንም የሚያሳትፍ መፍትሄ ያስፈልጋል። ከዚህ መስቀለኛ መንገድ ካሉት

መውጣት አለባት። በአንድ ጊዜ መቼም ስንት ጊዜ ሆነ እርስዎ ራስዎ በተለያዩ አጋጣሚዎች መስቀለኛ መንገድ ላይ መሆኗን አገሪቱ ሲገልጹ በጽሁፎችም፣ በቃለ ምልልሶችም፣ በንግግሮችም ውስጥ መድረክ በዚህ በ15ተኛ ጉባኤው ላይ በለውጡ ሁኔታ ውስጥ ባካሄደው 15ተኛ ጉባኤው ላይ አንጥሮ ያስቀመጠው መፍትሄ ሊሆን ይችላል የሚለው ሀሳብ አለ። እያ እንግዲህ ላለፉት ሰባት ስድስት ወር በዋናነት

የብሔራዊ መግባባት አጀንዳ ወደ ብሔራዊ ስምምነት መግባት አለብን የሚል አጀንዳ አለ። ያ ብሔራዊ ስምምነት ደግሞ በሚደረስበት ስምምነት ምናልባት የሚቻለውን ያክል አሁን ያለው መንግስት መሰረቱ እንዲያሰፋ የአንድ ፓርቲ መንግስት ሳይሆን ሌሎችም በተለያየ ደረጃ የሌሎችም እውቀትም እውቀትን ብቻም ሳይሆን ችሎታም እና ልምድም ተጠቅሞ እየተካሄደ ያለው

አሁን እየተካሄደ እየተገፋ ያለው በተሻለ ሁኔታ ለውጥሩ የተሻለ አመራር እንዲያገኝ ስንገፋ ነበር። ከብሔራዊ መግባባትና ብሔራዊ ስምነት ላይ የተመሰረተ ብሔራዊ አንድነት መንግስት ሊመጣ መልክ ይይዛል የሚል ነበር በመድረክ ደረጃ ባለፉት ሰባት ስምንት ወራት ለነገሩ መድረክ ሁለት ሺ ሰባት ምርጫ ላይም ይህንን ነው ለኢትዮጵያ መፍትሄ ብሎ ያቀረበው። ምክንያቱም አንዱ ስልጣን ጨምዶ ሲይዝ በበላይነት ስልጣን ለመጠቀም ሲንቀሳቀስ፣ ሌሎቹ ደግሞ የእኛ መንግስት አ

አይደለም፣ እኛ የለንበትም፣ የጠላንት መንግስት ነው እያሉም የሚጋፉባቸው ለቀውሱ አስተዋጽኦ የሚያደርጉባቸው ሁኔታዎች ስለነበሩ አሁን አገሪቷ የተሻለ ሰላምና መረጋጋት በተሻለ ሁኔታ ወደፊት የምትሄድ ያንንም አንስተናል፣ ለመንግስትም በድርግር አስገብተናል። ያንንም አንስተናል ማለት ነው። ዞሮ ዞሮ ግን በተለይ ብሔራዊ መግባባቱ ተፈጥሮ የሚመጣ ምርጫ ነጻና ፍትሐዊ እንዲሆን ሁሉም ወገኖች የየራሳቸው ቤት ስራት ነው የሚሰሩ መንግስትም

እዚህ እስካሁን ካደረገው በሰፋ መንገድ ተቃዋሚዎችን እንዲያስተናግድ፣ ተቃዋሚዎችን ደግሞ መንግስት በሚያደርጋቸው የለውጥ ሙከራዎች በተሻለ ሁኔታ እንዲደግፉ፣ እንዲተባበሩ እነዚህ እነዚህ ነገሮች ተነስቶ ተወያይተንበታል። የብሔራዊ አንድነት መንግስት ስትሉ ምን ማለታችሁ ነው? ከምርጫው በፊት እንዲመሰረት ነው? እንደዚህ አይነት መንግስት እየጠየቃችሁ ያላችሁት?

ብቻልኛ ምንድነው መሰለ ሁለት ነገሮችን እንትን አድርገናል። እኛ ስጋት አለ። አንደኛው ስጋት ቀልባሽ ኃይሎች የሚባሉት በእርግጥም የተጠናከረ ጉልበት ይዞ ከቀለበሱ ሁላችንም ለኪሳራ ይዳርጋሉ። ስለዚህ ለምሳሌ እንደ ቱርክ እና ሌሎች ቦታዎች ህዝቡ በነቂስ ወጥቶ የእኛም መንግስት የኖት የምትወስዱት ብሎ ጀኔራሎቹ ፊት ለፊት እንደ ቆመ በኢትዮጵያ ሁኔታ ከቀልባሽ ኃይሎች ለውጡን ለመከላከል የተሻለ ስፋት ያለው የተሻለ

ጋፍ ያለው መንግስት ያስፈልጋል ነው አንዱ፣ ከቅልበሳ ለመከላከል ነው። ሌላው ደግሞ ነጻና ፍትሃዊ ምርጫ የሚባለው በተለይ ሰላምና መረጋጋት እንዲመጣ በተሻለ ሰላምና መረጋጋት ውስጥ ደግሞ ነጻና ፍትሃዊ ምርጫ ለማካሄድ የተሳካ ዲሞክራሲያዊ ለውጥ ለማምጣት ሁሉም የሚሳተፍበት አይነት ነገር ሁኔታ እንዲፈጠር ነው። ስለዚህ በደ ዶክተር አብይ የሚመራው መንግስት ወይ እና ዶክተር አብይ ጠቅላይ ሚኒስትርነታቸውን ይልቀቁ አይደለም

የሽግግር መንግስት እየጠየቅን አይደለም። አዎ እንዲያብራሩልኝ የምፈልገው አንዱም እሱ ነበር። ከምርጫው በፊት አንዳች የሆነ መንግስት ይቋቋም ብሎ መጠየቁንም የተሳካ ለማድረግ ሀገሪቷም ከቅልበሳ ለመከላከል የተሻለ ሰላምና መረጋጋትን ለመፍጠር ሁሉም የኔ ነው ወደሚለው አይነት እንዲሄድ ከሁለት ሺህ አስር ጀምሮ

ዋናው ሁለት ሺ ሁለት ምርጫ ማለት ነው በፈረንጅ ሁለት ሺ አስር ከዛ ጀምሮ መድረክ ይህንን አላማ ሲያራምድ ነበር እንዲሁም ዘጠና ሰባት ምርጫ የተፈጠረው ቀውስ ጋር አያይዞ ነው መድረክ የዛን ጊዜ ህብረት ሆነ ይህንን ያነሳ ነው የዛን ጊዜ የነበረውት ክርጅት ነት በተወሰነ ደረጃ ደግፏል የኢትዮጵያ ቀውስ አንድ ኃይል ብቻ ይመራዋል የተሳካ ለውጥ ሊያመጣ ይችላል የተፈለገውን ኢላማ ሊመታ በሚችልበት ደረጃ

ደረጃ ሊመራ ይችላል የሚለው አንዳንድ እንደዚህ ተስፋ ሀገሪቷን ከመስቀለኛ መንገድ ወደፊት በእርግጠኝነት ለመውሰድ የተሰባሰበ ኃይል እንዲፈጠር ነው። ሌላ ምንም ነገር የለው። ስለዚህ በዛም ሽግግር የሚባለው

አንዱ መንግስት ወርዶ ሌላው መንግስት መተካቲን ይጠይቃል። አሁን ወይም ደግሞ የአሁኑ አሁን ያለው ሪፐብሊክ ፈርሶ የሚቀጥለውን ሪፐብሊክ የሚያመቻች አስተዳደር ወይም አሰራር እንደማለት ነው። ሙሉ በሙሉ አሁን ያለው ፓርቲ ስልጣን እንዲለቅ የሚጠይቅ ነው።

እዛ ጋሳሳለ ነው የእናንተ ጥያቄ። አሁን ያለው ለምሳሌ እስራኤል ብዙ ጊዜ በተደጋጋሚ ይደረጋል። ብዙ ሀገሮች ውስጥ በአንድ በኩል ምርጫም በቂ ውጤት በማይመጣበት ጊዜ፣ ሁለትም ደግሞ እንደ ኢትዮጵያ አይነቱ ለምሳሌ ቀውስ በሚፈጠርበት ጊዜ ብዙ ሀገሮች እንደዚህ ያደርጋሉ። ለምሳሌ ምርጫ አወዛጋቢ የነበረበት ጊዜ ለምሳሌ ኬንያ ጎረቤታችን እንደዛ አይነት ነገር ውስጥ ገብታ ነው የወጣችው። ዞሮ ዞሮ ቀውሱንም ሆነ አጠቃላይ ሁኔታም በተሻለ ሁኔታ ብሔራዊ

በመግባባት ላይ በተመሰረተ ሁኔታ ለመምራት ሁሉም ኃይሎች ከልብ በለውጥ ውስጥ እንዲሳተፉ ለውጡም የተሳካ እንዲሆን ለውጡም የሁሉም ለውጥ ሁሉም የደገፉትን ለውጥና በሁሉም የሚመራ ለውጥ አይነት ነገር እንዲሆን አቅጣጫ ለማስያዝ ነው። ለማንኛውም አሁን ያለው መንግስት ወርዶ ሌላ መንግስት ሲቋቋምም አይደለም። አሁን ያለው ጠቅላይ ሚኒስቴር ወርዶ ሌላ ጠቅላይ ሚኒስቴር የሚምታም አይደለም። አሁን ያለው በነ ዶክተር አብይ የሚመራው መንግስት

የተሻለ ይስፋ ነው። እናንተ ጥያቄያችሁ እኛንም ያሳትፈን በመንግስቱ አሰራሮች አሰራሮች አሰራሮችና መዋቅሮች ውስጥ ያሳትፈን በካቢኔው ውስጥ ያስገባን እና የመሳሰሉ ጥያቄዎች ናቸው ማለት ነው ያሏችሁ። እኛም ብቻ ሳይሆን ይገባኛል። ለምሳሌ ሰፊ ህዝባዊ ድጋፍ ያላቸው የፖለቲካ ሀይሎች ቢገቡ የተሻለ መረጋጋት ይፈጥናል። አዲስ ለውጡን ደግሞ በተሻለ ሁኔታ ለመምራት

አዲስ ደም ወደ መንግስት የመግባት ሁኔታ ይፈጥራል። ከውጭ ሆኖ መግፋት ሳይሆን ከውስጥም ተስማምቶ ነገር አንድ እርምጃ ወደፊት መውሰድ እንችላለን። ይገባል ወደ ሙሉ አብሮ ወደ መስራት እና የተሻለ ሁኔታ ሀገሪቷና ህዝቧ በተሻለ ሁኔታ የተሻለ አመራር፣ የተረጋጋ አመራር፣ የሰከነ አመራር እንድታገኝና

በሰከነ መንገድ ደግሞ ነጻና ፍትሃዊ ምርጫ አካሂደው በውጤቱ ላይ ደግሞ ተመስርቶ የሚመጣው መንግስት በተሻለ ሁኔታ የህዝብ ድምፅ ሁሉም የህዝብ ድምፅ አክብሮ ተቀብሎ ወደፊት የሚሄድበት ሁኔታ መፍጠር ማለት ነው። ዶክተር መረራ በዚህ በአንዳንድ ብዙ ሀገሮች ይደረጋሉ እንዲህ አይነት የተወሰኑ ነገሮች ሲፈጠሩ ያው ብሔራዊ ግሪክ ውስጥ ተሞክረዋል። ብዙ ጊዜ ነው ቀውስ በተፈጠረበት ጊዜ የተሞከረው። እስራኤል ብዙ ጊዜ ተጠቅማበታለች የድምፅ

ችግር ሲመጣ ለምሳሌ ሱዳን ውስጥ አሁን ያለው አንዳንድ ቀውስ ሰዎች ብሔራዊ አንድነት መንግስት ቤት መድረት የተሻለ ሁኔታውን ያረጋጋል ብሎ አልማሃዲ የሚባለው የቀድሞ

የሱዳን መሪ የነበረው ጠቅላይ ሚኒስትር ያንን ሲያነሳ ነበር። ሀገሮች እንደዚህ አይነት ተመሳሳይ ችግር ሲገቡ የተሻለ መረጋጋት፣ የተሻለ በስፋት ሊደገፍ የሚችል መንግስት እንዲቋቋም ማለት ነው። ያ ደግሞ በድርድር ነው የሚመጣው። ስለዚህ ከቀውሱ በተሻለ ሁኔታ ለመውጣት የሚደረግ ሙከራ ነው። ዶክተር መረራ አሁን ያለውን የለውጥ ሂደት የሚመራው ሀይል በዶክተር አብይ የሚመራውና ሌሎቹንም ስትጠቅሱ የለውጥ ሀይል እያላችሁ ነው እናንተ ብዙ ጊዜ

የምትናገሩት ኢህአደግ የምትሉት አልፎ አልፎ ነው ለመሆኑ አሁን ያለው መንግስት የኢህአደግ መንግስት ነው የሚል እምነት አላችሁ ሱባን መንግስቱማ ኢህአደግ መንግስት ነው ግን ኢህአደግ ውስጥ

ለውጥ የሚደግፉ ኃይሎችና ለውጡን በዋናነት የሚቃወሙ ኃይሎች ሊኖሩ ይችላሉ የሚል ግምት አለ። በተለይ እኔ ብትጠይቀኝ ለውጡ በቂ በሆነ ፍጥነት ወደፊት እየሄደ አይደለም። በአጠቃላይ ሰላምና መረጋጋትን አስተማማኝ በሆነ መንገድ ሊያመጣ በሚችልበት ወደፊት እየገሰገሰ አይደለም እና እግር ይዞ የቆቆጠት ኢህአዴግ ውስጥም የመጓተት የአንዳንድ ቦታዎችም ደግሞ የተለያዩ ኢህአዴግ ደጋፊዎች እጅ አለበት የሚባሉ ግጭቶች ሲፈጠሩ ለምሳሌ ወልቃይት ጠገዴ

ራያ አካባቢ፣ ኦሮሚያ እና ሱባሌ ድንበሮች፣ ኦሮሚያና ቤኒሻንጉል ድንበሮች አካባቢ ብዙ ቦታዎች አንዳንድ ጊዜ የሚታወቁ አንዳንድ ጊዜ የማታወቁ ግጭቶች ይፈጠራሉ። ስለዚህ

በሁሉም በተሻለ ሁኔታ ኢህአዴግ አካባቢ መግባባት ካለ ያ አንዳንድ ጊዜ ቀድሞ ስልጣን ላይ ነበሩ ሄዳግ በኢህአዴግ መሪዎች እንዲያደረጉ እነዚያ ያደረጉ ይባላል። ከአዲስ አበባ ሄዶ ትግራይ የመሸጉ የሚባልበት ሁኔታ አለ። ስለዚህ አንዳንድ ኢህአዴግም ውስጥ ለምሳሌ ደግሞ አመራር አካባቢ የተወሰነ ድጋፍ ቢኖር ወደታች ስትወርድ ደግሞ ለምሳሌ በየአካባቢ ያሉ ቀበሌዎች፣ የወረዳ የቀበሌ ምርጫ ስላልተካሄደ ብዙ ትሎች አሉ። ስለዚህ

ስለዚህ ለዚህ ነው በሙሉ ልብ የአደግ አካባቢ ያለው ከመቁጠጣ የለም ማለት ያስቸግራል። አለም የአደግ መንግስት ለውጥ

ፈላጊዎች ብቻ እየተመራ ነው የሚልም ለማለት አንዳንድ ጊዜ ያስቸግራል። ስለዚህ ለምሳሌ አሁን ብዙ ቦታ አሁን ኦሮሚያ አካባቢ ሰራዊቱ ጎዳን ሰራዊቱ እንዲያደረገን ሲቪሊያን እንትኑን እየጎዳ ነው የሚባል ነገር እንሰማለን። ይሄ የተከፋ ሰራዊት ነው ይሄንን የሚያደርገው ምን ለማለት ነው የሚለው በአንዳንድ ጊዜ ስለሚያስቸግር ዞሮ ዞሮ ኢህአዴግ መንግስት ኢህአዴግ መንግስት ነው። ዶክተር አብይ በሚመራው ኢህአዴግን መንግስት ነው። ግን ኢህአዴግ ውስጥ በኛ እይታ

በኢህአዴግ ሙሉ በሙሉ የሚደገፍ አይደገፍ ግን ለውጦች አሉ። የሚታዩ ለውጦች አሉ። ይህንን ለውጥ እንደግፋለን። ምናልባት የቀልባሻይሎች ይህን ለውጥ ወደኋላ እንዳይመልሱ

የኢትዮጵያ ሕዝቦችም በተጠቀቅ ቆሞ ለውጡ ዳር እንዲደርስ እንዲደግፉ እንፈልጋለን። እኛም የበኩላችን አስተዋጽኦ ለማድረግ እንጥራለን። ለውጥ ቀልብሰን ኢትዮጵያን ወደ የደም ጎፍ መለወጥ እንችላለን ብሎ በአጉል ተስፋ የሚንቀሳቀሱ ኃይሎችን ካሉ እንደዚህ አይነት አጉል ጀደኝነት ውስጥ እንዳይገቡ ፖለቲካ እስከገባን ድረስ እንመክራለን። ስለዚህ ስልጣን ላይ ያለው ኢህአዴግ መንግስት ነው። ግን ላለፉት ሀያ ሰባት አመታት ሲያፍን ሲገርፍ ሲገል ሲሰቅል ሲያንስ የነ

የተቀበለ አይነት ኢህአዴግ አይደለም ያለው እና በዚህ ነው የምናየው ማለት በአሁኑ ጊዜ ባለው ሁኔታ ምርጫ ማካሄድ ጥሩ ሀሳብ አይደለምና የምርጫው ጊዜ ቢተላለፍ ጥሩ ነው የሚሉ ፖለቲከኞች ይሰማሉ ለእናንተም ቅርበት ያላቸው ጭምር ናቸው እንደዚህ ሲሉ የሚሰሙት አንዳንዶቹ እና መድረክ ምንድን ነው አቋሙ በዚህ ጉዳይ ላይ መድረክ በጋራ የያዝነው አቋም መጀመሪያ ሮድ ማፑን ለምሳሌ ለነጻና ፍትሐዊ ምርጫ ግብዓት የሚሆኑ ህጎች የመለወጡ

እነዚህ እነዚህ ነገሮች መሬት ላይ መጀመሪያ እንስማማ፣ ህጎች ይለወጡ፣ አዲስ ምርጫ ቦርድ ይዋቀር፣ ከላይ እስከ ታች ድረስ ይዋቀር። ከዛ በኋላ እዛ ላይ ቆምን ቃብ መቁረጥ እንችላለን። ከአሁኑ ምርጫ ካልተራዘመ ብለን ክርክር ውስጥ መግባቱ አጉር ክርክር ነው የሚሆነው። ምርጫ መራዘም የለበትም ብለን ሱሪ በአንገት እንዳይሆን ከአሁኑ ያስቸግራል።

እኛ ምርጫ እንዲካሄድ እንፈልጋለን፣ ግን የሚስተካከሉ ነገሮች በተቻለ ፍጥነት እንዲስተካከሉ ደግሞ እንፈልጋለን። ምን ምን ለምሳሌ ለምሳሌ በዋናነት ምርጫ ቦርድ ከላይ የምርጫ ቦርድ ኃላፊዎች አምስትም ሰባትም የሆኑ ከነሱ ጀምሮ በሀገሪቱ በሙሉ ምርጫ ለማስፈጸም የሚንቀሳቀሱ ለምሳሌ እስካሁን ድረስ ባለው ከአራት መቶ ሀምሳ ሺህ በላይ ናቸው የሚንቀሳቀሱት

ምናልባት አሁን ተለውጦ ቁጥሩ ሊቀንስ ይችላል። እነዚህ እነዚህ ነገሮች መስተካከል አለባቸው። ምርጫ አስፈጻሚዎች፣ ዳኞች ካልተፈጠሩ በስተቀር ምርጫ ትርጉም የለውም። እስካሁን ቀውስ ሲከተል ነበር። የአሁኑ ምርጫ ወደ ሌላ ቀውስ እንዲወስደን አንድፈልግም። ስለዚህ ሜዳውን መጀመሪያ እናስተካክልና ይህንን የቀረው ምርጫ እንግዲህ ሜዳው ስተካክሏል፣ የዛሬ ወር ይሁን የዛሬ አመት ይሁን ወደሚለው እንሄዳለን። እንደዛ ነው የሚሻሉ ማለት ነው። ከአሁኑ ምርጫው ካልተራዘመ አዋጣም

ምርጫው ደግሞ መራዘም የለበትም ብለን አጉል ክርክር ውስጥ ከገባን፣ እኔ ለምሳሌ ስጋቴ ከዚህ የተሻለ ሁኔታ እናገኛለን ወይ ነው። አሁን ባለው ሁኔታ ጠቅላይ ሚኒስትሩ ለምሳሌ የአካባቢ አስተዳደሮች ችግር ውስጥ ገብተዋል። በህዝብ የተመረጡ አይደሉም። ዋናው መንግስትም ኢህአዴግ በህዝብ ድምፅ ተመረጠ ያልተመረጠ ግን ተመርጫለሁ ብሎ እየመራ ነው አይደለ?

ሁለቱም በታች ያለው መዋግር ላይ ያለው መዋግር ሌላው ቢቀር የጊዜ ሰሌዳቸውን ጠብቆ የማይለወጡ ከሆነ

ተስፋ የቆረጠ ህዝብ ደግሞ ወደ ሌላ ይሄዳል። አሁንም ቢሆን ለውጡ ፍጥነት የለውም ብሎ ተስፋ የቆረጡ ወገኖች እንዳሉ በግልጽ ይታያል። ለምሳሌ ለውጡ እዚህ በየንባቸው ቦታዎች ኦሮሚያ ውስጥ ለምሳሌ ለውጡ እዚህ አልደረሰም። ለውጡ እዚህ ድረስ አንድ ቦታ ሌባ የነበረው ሌላ ቦታ እየተቀየረ እየተቀለበ ነው እያለ እየጮሄ ነው ህዝቡ ብዙ ቦታ። ስለዚህ በእንደዚህ አይነት ሁኔታ

የተሻለ ጊዜ ስንጠብቅ ለበለጠ አደጋም እንዳንጋለጥ፣ ዋና ጉዳይ ሜዳውን በፍጥነት እናስተካክል። ከዛ በኋላ ቀን እንቁረጥ በስምምነት የሚል ነው አቋማችን። ከተስተካከለ ማለት የምርጫ ቦርድና ሁኔታው ከላይ እስከታች ድረስ መዋቀሩ ካረጋገጥን እና የተሻለ ደግሞ ምርጫ የሚያስገድ ሁኔታዎች እንዲፈጠሩ ካደረግ፣ ህዝቡ ከእርስ በርስ ግጭት ወደ ምርጫ አይኑን እንዲያዞን ፊቱን እንዲያዞን እንፈልጋለን ማለት ነው ዶክተር መረራ

ሀገሪቱ የጸጥታ ስርዓት በመዋቅር ደረጃ ማለት ነው ከመሪዎቹ ከኃላፊዎቹ ጀምሮ የደህንነት ስርዓቱ፣ የመከላከያው ኃይል፣ የዳኝነት መዋቅሩ እንዲስተካከል፣ እንዲሻሻል ቢያንስ ቢያንስ በአመራር ደረጃ ያሉት ሁኔታዎች እንዲለወጡ የተወሰኑ እርምጃዎችን ጠቅላይ ሚኒስትሩ ሲወስዱ አስተውለናል። ለምርጫ ቦርዱም ቢሆን የሰየሙት ቀድሞ የተቃዋሚ ፓርቲ መሪ የነበሩ ስደት ላይ የቆዩ በፖለቲካ ምክንያት የሆኑ ሰው ናቸው።

በዚህ በዚህ ውስጥ ሌላ ሊፈጥን ይችላል ወይም መለወጥ አለበት የምትሉት ነገር የማያረካቸው ነገር ምንድን ነው? እነዚህ እርምጃዎች ጥሩ አይደሉም። እስካሁን ድረስ የተወሰዱት በቂ አይደሉም እንጂ ጥሩ፣ የፖለቲካ ምህዳሩ መከፈት ተጀምሯል። ግን ይሄ በቂ ነው ማለት አይቻልም። ህጎች ለምሳሌ እየተሻሻሉ ነው፣ ግን ተሻሽለው ስራ ላይ ያልዋሉ የምርጫ ቦርድ ህግ መሻሻል፣ ማሻሻል እየተሞከረ ነው። የፍትህ ስርአቱ ማሻሻል እየተሞከረ ነው።

ا را شي ډره حکومت او ماشا شريه تموکري نو

የሲቪል ማህበረሰብ ህግ ማሻሻል እየተሞከረ ነው የሚዲያ ህግ ለማሻሻል እየተሞከረ ነው የሚሞክሩ ነገሮች አሉ ግን ተለውጦ ስራ ላይ አሉ አሉ አንዳንድ ባለስልጣናትም ቅድም አንተ የምታነሳቸው የአንዳንድ ትላልቅ መስሪያ ቤቶች ባለስልጣናት ተለውጦ ሊሆን ይችላል ግን የተወሰኑ ግለሰቦች በመለወጥ ብቻ አስተማማኝ ለውጥ መጣ ማለት አስቸጋሪ ነው እና ቀሪ ስራዎቹ በጣም ግዙፍ ናቸው ቀሪ ስራዎች ከተለወጡ ነገሮች ቀሪ ስራዎች በጣም

ጽሁፍ ናቸው። ዴሞክራቲክ ኢትዮጵያ ልትፈጠር ትችላለች የሚል ተስፋ እንጂ ተፈጥራ እውን ሆና አይደለም ያለችው። ስለዚህ ብዙ ነገሮች ይቀሩናል ማለት ነው። እንግዲህ እናንተ

ከሌሎች ጋር አብሮ ለመስራት ዝግጁ መሆናችሁን ገልጻችኋል። የብሔራዊ አንድነት መንግስት እንዲመሰረት ስትጠይቁም አንዱ ጥያቄያችሁ እንደገለጹልኝ ከራሱ ከኢህአደግም ጋር ጭምር ተሰልፎ መስራት ነው። ከዛ ውጭ እስካሉ ተቃዋሚዎችም ጋር ይሁኑ ከዱር የገቡ ወይም ከውጭ የመጡ የጀመራችኋቸው እያካሄዳችኋቸው ያሉ ንግግሮች አሉ፣ ግንኙነቶች በቂ አይደለም ግን አሉ ለምሳሌ

ለምሳሌ መድረክ ቢሮ አንድ ዙር ከያፓ መሪዎች ጋር ተነጋግረናል። ከአንድ ትግራይ ዲሞክራሲያዊ ትብብር ከነበሩት ሰዎች ጋር ስንገናኝ ነበር። ኦነጎችንም እና ሌሎች የኦሮሞ ድርጅቶችንም ለምሳሌ የእኛ ኮንግሬስ ኮሚቴ አቋቁሞ ሲያነጋግር ነበር። አረና ትግራይና የትግራይ የመድረክ አባል የሆነው ከትግራይ ዲሞክራሲያዊ ትብብር እና አረጋዊ ባህር ቡድን ጋር የተወሰኑ ነገሮችን እያካሄዱ ነው።

እዚህ በምርጫ ቦርድ ድርድርና ሌሎች ነገሮች ጋር ከግንቦት ሰባት ሰዎች ጋርም እንገናኛለን። ስለዚህ በተለያዩ ደረጃዎች ግንነቶች አሉ። ግን ወደ ሰፊ የሆነ መነጋገር የመነጋገር የመመካከር የጋራ አጀንዳ ወደ መቅረጽ እነዚህ አቅጣጫዎች ገና ናቸው። ቅድም የገለጹልኝ ዶክተር መረራ ሀገሪቱን በሁከት ሁኔታ ውስጥ አድርገዋታል፣ መስቀለኛ መንገድ ላይ አድርገዋታል ሲሉ ከነበሩ አካላት መካከል አሁን የገለጹልኝ

የአንደኛው የኦነግ ከእናንተ ጋር የሚሰራው ማለት ነው። አንዳንድ አካላት ወይም አንጃ ሊሆኑ ይችላል ወይም ታጣቂዎች ሊሆኑ ይችላሉ። እነሱም ይጠቀሳሉ ይባላል። እንግዲህ ቅድም ከገለጿቸው ሌላ ማለት ነው። በዛ ደረጃስ ከኦነግ ጋር አብራችሁ የምትሰሩ እና የምትነጋገሩ ከሆነ በዚህ ጉዳይ ላይ እየተመካከራችሁ ያላችሁት ነገር አለ?

ሰላም እና መረጋጋት አስፈላጊ መሆኑን ስንገናኝ እናወራለን። የተግባር እርምጃ በመውሰድ ደረጃ ሰላም እና መረጋጋት አስፈላጊ ነው፣ ሁሉም ያምናል። በተለይ አሁን አንተ በምትለው አቅጣጫ ከእነሱም ጋር ቢሆን በተለየ መንገድ የጋራ አጀንዳ ቀርጸን እየተንቀሳቀስን አይደለም፣ ግን አቅጣጫ ነው ያስቀመጥነው። ሁለቱ ድርጅቶች ህዝቡን ሊከፋፍሉ፣ ሊቅጣሉ፣ ምን ሊያደርጉ ሳይሆን በተለይ ወጣቱ ትውልድ አቅጣጫ ይዞ እንዲንቀሳቀስ ሁኔታዎች ሲመቻቹ

አብሮ ለመስራት ፍላጎትን

ለማሳየት ያለፈ አንተ አጀንዳ ቀርጸን የሰው ሀይሎቻችን በተለያዩ ደረጃዎች አብሮ የመስራቱ ሌሎች ሌሎች ነገሮች ገና አልተጀመሩ። በህጋዊ ደረጃ ያለነው መድረክ አራት አባል ድርጅቶች አሉ። አስገዳጅ የሆነ ስምምነት አለን። የጋራ የመንቀሳቀሲም የጋራ ቢሮ ይዞ የመስራቱ ሌሎች ሌሎች ነገሮች ማለት ነው፣ ግን ከሆነ ጋር በዚህ ደረጃ ገና ነው። ዞሮ ዞሮ ግን ሰላምና መረጋጋት ማስፈለጉም ግን ስናገኝ በግል የሚሆን በተለያዩ

ባየ መንገድ እናነሳለን። ችግሩ እንግዲህ ምንድን ነው? በትጥቅ ጉዳይ ላይ ኦሮሚያን የሚገዛው የሚያስተዳድረው ኦዲቲ እና በኦነግ ማዕከል ልዩነቶች ሲንጸባረቁ ነበር።

አሁንም የተወሰኑ ልዩነቶች ያሉ ይመስሉኛል። የሀገር ሽማግሌዎች፣ የሃይማኖት መሪዎች ባለፈው ሳምንት ሁሉ ሁለቱንም ሲያነጋግሩ ነበር። እንግዲህ የት እንደሚያደርሱ ነገሮች ግን እንደሚደረጉ እንደሚካሄዱ ከሁለቱም እናቃለን። ግን እ በሌላ ፓርቲ ጃሽንጉሪና ውስጥ ለመግባት ያስቸግራል። ግን በሌሎች ደረጃው ሲናነሳ ሰላምና መረጋጋት አስፈላጊ መሆኑን እናነሳለን። ልዩነቶቻቸውን እንዲያጠቡ በተረጋጋ መንፈስና በሰከነ መንፈስ

ውድድሮቻቸውን እንዲያካሄዱ ህዝቡ የተሻለ ሰላምና መረጋጋት እንደሚፈልግ እንነግራቸዋለን። ሌሎች ነገሮች ግን የሀገር ሽማግሌዎችም ምሁራንም፣ ለነገሩ የተወሰኑ ወጣቶችም የሃይማኖት መሪዎችም የሚመኳክራቸው ነገሮች አሉ።

ያው ኢህአዴግም ለምሳሌ ምርጫ ቦርድ በሚደረጉ ውይይቶች ውስጥ ኢህአዴግም ይካፈላል፣ እውነት ጨምሮ ማለት ነው። ሁኔታዎች እስኪ ምን ያክል እንደሚሻሻሉ ለወደፊት እናያለን። ለመሆኑ ዶክተር መረራ እናንተ መንግስት ይህን ማድረግ አለበት ይህን ማድረግ አለበት፣ ኢህአዴግ እንደዚህ ማድረግ አለበት እንዲህ ማድረግ አለበት እያላችሁ በየአጋጣሚ የምታነሷቸው ጥያቄዎች አሉ። ሰቅዛችሁ ትይዛላችሁ፣ እስከ አጥንቱ ድረስ ነው የምትነግሩት

እናንተ ራሳችሁስ ምን ያህል ጥንካሬ አላችሁ? በውስጣችሁ የምትሏቸውን ነገሮች ወደ ተግባር የመውሰድ ምን ያህል አቅምና አቋም አላችሁ? ምክንያቱም ሲነግሩኝ አሁን ብዙውን ነገር ገና ወደ ተግባር የተገቡ አይደሉም፣ በሐሳብ ደረጃ ያሉ ናቸው፣ በምክክር ደረጃ ያሉ ናቸው ነው የሚሉኝ። እንዴት ነው የእናንተ ግዙፍና አንጋፋ ግንባርነት የሚሰራው?

ያው እንግዲህ እንደሚታወቀው የኢትዮጵያ ፖለቲካ ላለፉት ሀምሳ አመታት ወይም ሀያ ሰባት አመታት ያው የፖለቲካ ሀይሎች የጋራ አጀንዳ ቀርሶ ብዙ የተጓዙባቸው ሁኔታዎች፣ አንድ መሰናክል ካለፈ ሌላ መሰናክል ይመጣል። በአጠቃላይ የኢትዮጵያ ፖለቲካ ባህል አደ በምትለው ደረጃ አስተማማኝ የሆነ አቅም ይሁን አስተማማኝ የሆነ አንድነት ይሁን ሌሎች ሌሎች ነገሮች

እድል አልሰጠንም። ይህ የመከፋፈል ፖለቲካው ያው ከጥንት ጀምሮ ላለፉት ግማሽ ምዕተ ዓመታት ከኛ ጋር የቆዩ ናቸው የኖሩ ናቸው። አሁን ባለው ሁኔታ ግን ህዝቡ የተሻለ ተስፋ ሰንቆ በሚንቀሳቀስበት ጊዜ፣ ምናልባትም መንግሥት አካባቢም የተሻለ ሁኔታ በሚታይበት ጊዜ እስካሁን ድረስ መቅረፍ ያልቻልናቸው ነገሮች በተሻለ ሁኔታ ለመቅረፍ እንሞክራለን።

ዞሮ ዞሮ በመድረክ ቅድም በጉባኤያችንም ላይ እንዳነሳ ነው ሀገር ውስጥም ያሉ በነበሩትም ሆነ ከውጭ ከገቡት ኃይሎች ጋር በተሻለ ሁኔታ ለመቀራረብና የጋራ አጀንዳ ወደ መድረሱ መንግስትም በሚመራቸው ምክክሎች፣ ውይይቶች መድረክ በሙሉ ልብ ለመሳተፍ እንዲሞክር እንዲህ እንዲህ አይነት ነገሮች ላይ አቅጣጫ አስቀምጠናል። እንግዲህ መድረክ ብቻውን ለሀምሳ አመታት ከንጉሱም መጨረሻ አመታት ጀምሮ

የተከባቹ ችግሮችን ወይም ላለፉት ሀያ ሰባት አመታት የተከባቹ ችግሮችን ብቻውን መፍታት አይችልም። ብቻውን እኮ አይደለማ መድረክ እኮ። ግን መድረክ የሚችለውን ያክል እንደሚሰራ መስራትም እንደሚገባው አቅጣጫ አስቀምጠናል። ባለፈው ክሪቲካል ወሳኝ የሆነ የታሪክ ወቅት ላይ መድረሳችን ጉባኤው ላይ አስቀምጠን ሁሉም

መድረክ የሆነ ሌሎች የአገሪቱ ፖለቲካ ኃይሎች ገዢ ፓርቲውን ጨምሮ የቤት ስራዎቻቸውን እንዲሰሩ የህዝብ ላለፉት ሀምሳ ዓመታት ላላነሰ በዚህ በፖለቲካ ኃይሎች ያለመስማማት የተሰቃየ መከራውን ያየ ቀላል ባልሆኑ ችግሮች ውስጥ ያለፈ ብዙ ደም የፈሰሰበት ለውጥ እዚህ ደርሷል። ከዚህ በኋላ በተሻለ ሁኔታ ይህን ለውጥ ለመምራት መስራት ያለብንን

በቁርጠኝነት ለመስራት እንግዲህ ተነጋግረን ወስነናል። እንግዲህ ውሳኔዎቻችን እኛም እንደ አቅማችን ወደ ስራ ለመለወጥ የምናደርጋቸው እንቅስቃሴዎች ከሌሎችም በጎ ምላሽ እንፈልጋለን፣ ከመንግስትም ጭምር ማለት ነው። ግን የራሳችን በስራ ለመስራት ያው መሰረታዊ ነገሮችን አስቀምጠናል። ለመሆኑ በዚህ ጉባኤያችሁ ላይ ዶክተር መረራ የሀገሪቱን የፖለቲካ ሁኔታ

ከመገምገም ሌላ ቁጭ ብላችሁ ራሳችሁ አንደኛ፣ እያንዳንዱ አባል ፓርቲ በውስጣችሁ ያለው ኦፌኮ፣ ሲአን፣ አረና ትግራይ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በተናጠልም ይሁን በጋራ ጥንካሬያችን

ድክመታችን እድሎቻችን፣ ስጋቶቻችን ብላችሁ በዝርዝር አውጥታችሁ ለእነዚህ ደግሞ መፍትሔ ብላችሁ አስቀምጣችሁ ያደረጋችሁት ግምገማ ራሳችሁን የፈተሻችሁበት አጋጣሚ አለ? አዎ አ እያንዳንዱ ድርጅት ራሱን ይገመግማል። እንደገና ደግሞ በመድረክ ደረጃ እንነጋገርበታለን። ለምሳሌ በግልጽ ቋንቋ የአመራር ለውጥን በተሻለ ሁኔታ ተሰባባይ ራሳችን ላለው

ታዳሮት ራሳችን ለማዘጋጀት እንዲቻል ሁሉ በግልጽ ቋንቋ ተነጋግረን ነው። ባለፈውም ጊዜ ቢሆን ወደ አመራር ምርጫ ይሄን ነው ሰው ተነጋግረው መሆን ያለበት።

ብቻውም ዝም ብለን አራቱ ድርጅቶች የእኔ ወይም የነዛ ይካት ይባላል። ይህን ወሳኝ የሆነ ታሪክ ወቅት መድረክን እንዴት መምራት እንችላለን? እነማን ምን ቦታ ቢይዙ ይሻላል? ለምን ቢይዙ ይሻላል? ይህ ሙሉት ነገሮች ላይ በስፋት ተነጋግረን ነው። ሙሉ ቀን ዋና ጉዳይ እሱ ላይ ነበር የዋል ነው። ከዛ በኋላ አቅጣጫ አስቀምደን ያንን አቅጣጫ ለማስፈጸም አቅምን በተወሰነ በመድረክ ደረጃ ያሉንን ሰዎች ወደፊት አውጥተን ይህ ለውጥ እንዲሳካ ለሁላችን የምትሆን ዲሞክራቲክ ኢትዮጵያ እንድትለወጥ

የራሳችን ቤት ስራ ምን መሆን አለበት የሚለውን በስፋት ተነጋግረናል። በአመራም ደረጃ የነበሩ ሁኔታዎችንም በግልጽ ተነጋግረናል። የተደበቀ ነገር አልነበረን። ከዛ በኋላ ወደ አመራር ምርጫና ሌሎች ነገሮች ነው ነው ከዛ በፊትም ስብሰባዎች ነበሩ። የመድረክ አመራር ሲሰበሰብ ነበር። በአንድ ጊዜ ዝም ብሎ ጠቅላላ ጉባኤ የጠራ ሳይሆን እንደ ጠቅላላ ጉባኤ የሚቀርቡ ነገሮችም ሲዘጋጁ፣ መድረክ በምን አይነት ሁኔታ ይህንን ወሳኝ ወቅት ለማለፍ መዘጋጀት እንዳለበት ከተቻለ የመድረክ መሰረ

ሰዓት ሰፋ ሌሎች አዳዲስ ኃይሎችም በተቻለ መጠን ወደ መድረክ እንዲመጡ መንቀሳቀስ እንዳለብን መድረክን በሪሶርስ ለማጠናከር ሰፊ ዘመቻ እንደምንጀምር ይህ ሁሉ ተነስቷል። የአመራር ጉዳይ ቢያነሱልኝ ዶክተር መረራ እርስዎ የዚህ የአስራ አምስተኛው ጉባኤ ተመራጭ ኖት።

የመድረክ ሊቀመንበር አድርጎ መርጦታል ጉባኤው። የድርጅት ጉዳዮች ኃላፊ ደግሞ አድርጎ ፕሮፌሰር በየነ ጴጥሮስን መርጧቸዋል። በእርግጥ እናንተ ሁለት ሰዎች እና ሌሎችም አብረዋችሁ የሚሰሩ ሰዎች እጅግ ለተራዘመ ጊዜ በኢትዮጵያ ፖለቲካ ውስጥ ድምፃችሁ ሲሰማ የነበረ ብዙ መስዋዕትነት የከፈላችሁ ብዙ አስተዋጽኦ ያበረከታችሁ ሰዎች ናችሁ። ይሄ

የህዝብ ድምፅ የሚባለው በሕይወት እየተንፈራፈረም ቢሆን እንዲቆይ ብዙ ሚና የተጫወታችሁ ሰዎች ናችሁ። ይሄ እርግጥ ነው አይካድም። ነገር ግን መድረክን ስናይ መረራ ጉዲና፣ በየነ ጴጥሮስ፣ በየነ ጴጥሮስ፣ መረራ ጉዲና እንዲህ ስትገለባበጡ ነው ያየነው ረዘም ላለ ጊዜና አዲስ ደም የለም እንዴ? የእናንተን አስተዋጽኦ የእናንተን ስራ መናቅ አይደለም። ይቅርታ አርጉልኝና፣ ዶክተር በየነ ግልጽ ነው የእናንተ እዛ መኖር የሚሰጠው ጥንካሬ ነገር ግን

ቅድም እንዳሉት አዳዲስ ኃይልን ወደ ውጭ ወደ ላይ በማውጣት በኩል የምትሰሩት ስራ አለ፣ የሰራችሁት ስራ አለ። ይቀጥላል። ዶክተር መረራ ጉዲና ይመልሳሉ። ከዚሁ ጋር አብሮ የሰፈረውን ሁለተኛውን ክፍል ከተከታዩ የድምፅ ፋይል ያዳምጡ።